ከአራት ዓመት በፊት ታላቋ ብሪታንያ በኢትዮጵያ ሶማሌ ክልል ወይም በኦጋዴን ከ10 ሺህ እስከ 14ሺህ የሚደርሱ የልዩ ፖሊስ ባልደረቦችን ለማሰልጠን ከ13 እስከ 15 ሚሊዮን ፓውንድ አግዛ እንደነበረች ዘገባዎች ይጠቁማሉ። የሰለጠኑት ልዩ ፖሊሶች በአካባቢው ሰላምና መረጋጋት ለማስፈን ተደርጎ ቢነገርም ከፍተኛ የሰብዓዊ መብት ጥሰቶችን በራሳቸው ማህበረሰብ ላይ ማድረሳቸው ዘገባዎች ይጠቅሳሉ። ልዩ ፖሊስ በቅርብ በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ድንበሮች ሺዎችን ለማፈናቀላቸውና መቶዎች ለመግደላቸው ተጠያቂ ነው ተብሎ ይወቀሳል። ልዩ ፖሊስ በሰላማዊ ሰዎች ላይ ይፈጽማል የሚባለውን በደል ታላቋ ብሪታንያ ብታውቅም አሁንም እርዳታ ከማድረግ አልተቆጠበችም። በትላንትና ዕለት ለፍትህ መከበር የሚታገለው ተቋም ግሎባል ጀስትስ ናው የተሰኘው ባወጣው ዘገባ የብሪታንያ መንግስት የምትሰጠው ገንዘብ ሰላማዊ ሰዎችን ለመጨቆኛ እየዋለ መሆኑ አጋልጠዋል። የብሪታንያ የግጭት መረጋጋትና ደህንነት ፈንድ በጸጥታ አስተዳደር ወይም ሴኪሪቲ ማናጅመንት ላይ በድህረ ምረቃ ለማሰልጠን እንዲሁም የሰላም ማሰልጠኛ ተቋማትን ለመርዳት ለኢትዮጵያ መንግስት ከ1 ሚሊዮን ፓውንድ ወይም ከ36 ሚሊዮን ብር በላይ እንደሰጠ ዘገባው ይጠቁማል። የግሎባል ጀስቲስ ናው ዳይሬክተር ኒክ ዲር አርደን እንዲህ አይነት መረጃ ምስጥራዊ በመሆኑ ለማግኘት በጣም አስቸጋሪ እንደነበረ ይናገራል። አንዱ ትልቅ መሰናክል የሆነብን የ የገንዘብ ድጋፉ ጉዳይ በጣም ምስጥራዊ በመሆኑ ነው። ይህን በጠና መልክ ነው የምናየው። ምክንያቱም በገንዘቡ አወንታዊ ነገር መስራት ብትፈልግም የመከላከያና የደህንነት ኃይሎች በሰብአዊ መብት ጥሰት ውስጥ ከተሳተፉና የገንዘብ ድጋፉ ግልጽነት ከጎደለው የገንዘብ እርዳታው የማህበረሰቡን ህይወት የሚያሻሽል ሳይሆን ጨቋኝ መንግስታት በህዝቡ ላይ ያላቸውን ጉልበት ለማጠናከር ይሆናል። ኒክ እንደሚለው የእርዳታ ዓላማው ደህንነትን ለማጥፋትና ማህበረሰቡን ለማገዝ ነው። ታላቋ ብሪታንያ ግን እርዳታው ያዋለችው የራሷን ጥቅም ማሞያና ኢትዮጵያን ጨምሮ ግብፅ፣ ሱዳን፣ ኢራቅ፣ ቡርማና ባህሬን ያሉ ጨቋኝ መንግስታትን ጉልበት ማጠናከሪያ መሆኑ ነው። ይህም የታላቋ ብሪታንያ ተቃዋሚ ፓርቲዎች መንግስት መልስ እንዲሰጥ እየጠየቁ እንደሚገኙም ኒክ ይናገራል። በእርግጥ አሁን የተቃዋሚው ፓርቲ መሪ ጀረሚ ኮርቢን ዘገባችን ያጋለጠውን ጉዳይ አስመልክተው ለጠቅላይ ሚኒስትሯ ቴሬሳ ሜይ ደብዳቤ ጽፈውላቸዋል። እኛም ሜይ ምን እንደሚሉ በጉጉት እየጠበቅን እንገኛለን። የብሪታንያ እርዳታ ለኢትዮጵያና ለህዝቧ ጠቅመዋል ስንል የወትሳፕ ተከታታዮቻችን ጠይቀን ነበር። ስሙን ሳይጠቅስ የድምፅ አስተያየቱን የላክልን ግለሰብ እንዲህ ይላል። ለኢትዮጵያ የሰጠው እርዳታ በአጠቃላይ ደህንነታቸውና እንደዚሁም የመከላከያ ኃይላቸውን ለማጠናከርና ህዝቡን ለማጫቸው እንጂ ምንም የኢትዮጵያ ህዝብ የሚጠቅም እርዳታ የተደረገላቸው አይደለም። ምክንያቱም ያ እንደሚታወቀው በአሁኑ ጊዜ መንግስቱ በኮማንድ ፖስት እና በጦር ኃይል የተዳደረች ነው ያለችው እሱን ለማጠናከር በስተቀር ኢትዮጵያ ህዝብ ምንም የሚጠቅመው ነገር የለም። በፌስቡክ ከተከታተሉት ደግሞ ስምኦን ሩፋኤል የተባለው ዞሮ ዞሮ ገንዘቡ ከውጭ ካልተገኘ ከኛ ሀብት መመዝበሩ የማይቀር በመሆኑ የእኛውን ሀብት ከመመዝበር በማዳን መልኩ ይጠቅመናል ስል፣ ሚካኤል ቴዲ የተባለው ደግሞ የኢትዮጵያ ህዝብ እንኳን በእርዳታ ገንዘብ ልጠቀም እግዜር የሰጠውን ነጻነት አላገኘም። እሱንም ተቀምቶ ባዶውን የህልም ህይወት እየገፋ ነው ስል አስተያየቱን ጽፎልናል።